በሰሜን ኢትዮጵያ ሙሉ በሙሉ ባይቋረጥም ለወራት ጋብ ብሎ የተስተዋለው ጦርነት ሰሞኑን የማገርሸት አዝማሚያን እያሳየ ነው። በተለያዩ መንገዶች የሰላም አማራጮች ለወራት ሲፈለግለት ነበር የተባለው ጦርነቱ አሁን አሁን በጦርነት ውስጥ በነበሩ ሁሉም ወገኖች የእርቁን መንገድ ተስፋ የሚያደበዝዝ እና የአውዳሚውን ጦርነት መቀጠል ምልክት የሚያሳዩ ድምፆች መደመጥ ጀምረዋል። ከወራት በፊት ለሰብአዊ እርዳታ መቀላጠፍ ሲባል ተደርጓል የተባለው የሁሉም ወገን የተኩስ አቁም ጥሪና አዋጅም ያሳየው ተስፋ ዘለቄታዊነቱን አጣ ተጠራጥሯል። የሰሜን ኢትዮጵያውን የፖለቲካ ሁናቴ በቅርበት የሚከታተሉትና በአዲስ አበባ ዩኒቨርሲቲ የፌዴራሊዝም መምህር የሆኑት ዶክተር ሲሳይ መንግስቴ የማይቀር የሚመስለውን ጦርነት ሰሞኑን በማቀንቀን ረገድ ትግራይ ክልልን እያስተዳደረ ያለው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቀዳሚውን ድርሻ ይወስዳል ባይ ናቸው። እንደገና ለጦርነት ዝግጅት ማድረግ መጀመራቸውን ያው በራሳቸው ሚዲያም በተለያየ መልኩ መረጃዎች ይወጡ ነበረ። ባለፈው ሳምንት ደግሞ ህዝብን በየአካባቢው ሰብስበው ጦርነቱ አይቀሬ መሆኑን ምንም እንኳ በሰላም በድርድር ችግ ችግሮች ሊፈቱ የምንፈልግ ቢሆንም ፌዴራል መንግስት እኛ በምናስበው እና በምንፈልገው ፍጥነት ይሄደ ስላልሆነ ወደ ጦርነት መሄዳችን አይቀርም። ስለዚህ ልጆቻችሁን አሰልፉ፣ እንዲታገሉ አድርጉ የሚል እየተንቀሳቀሱ ያሉበት ሁኔታን ስታይ ጦርነት ዝግጅቱ ያው ምንጊዜም የነበረ ቢሆንም አሁን ደግሞ የበለጠ ተጠናክሮ እየቀጠለ መሆኑን እናያለን። ባለፈው አንድ ወር ውስጥ ብቻ ጠቅላይ ሚኒስትር አብይ አህመድ ወደ ሰሜን ኢትዮጵያ አንዴም ሁለት ሶስቴ በመመላለስ ሶስት የሰራዊታቸውን ማዕከላት በሰቆጣ ወልዲያና ወልቃይ ጠገዴ በመጎብኘት አስፈላጊ ላሉት ጥቃት ሁሉም እንዲዘጋጅ መልእክት ማስተላለፋቸውም ይታወሳል። ትግራይ ክልልን እያስተዳደረ የሚገኘውን ህወሀትን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በቅርቡ ለተባበሩት መንግስታት ድርጅት ጻፉት በተባለው ደብዳቤ ሰራዊታቸው በትግራይ ህዝብ ላይ ይፈጸማል ያሉትን ከበባ ለመስበር እርምጃ ሊወሰድ እንደሚችል ካስጠነቀቁም የሳምንታት እድሜ ተቆጥሯል። ዶክተር ስሳይ ለጦርነቱ መሟሟቅ ሌላው ማሳያና ምልክት ነሆ ይላሉ። በቅርቡ ደግሞ እንደሰማኸው ወልቃይት ጠገዴ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ የአማራ የታጠቀ ኃይል ከጎናቸው እንዲቆም አስፈላጊውን ዝግጅት እንዲያደርግ ጥሪ ያስተላለፉበት ሁኔታ አለ። እሱም ተከትሎ የአማራ ክልል የጸጥታው ምክር ቤትም እንደዚሁ ተሰብስቦ ከመከረ በኋላ ህዝቡንም ራሱ እንዲያዘጋጅ የጸጥታ ኃይሉም ተገቢውን ምላሽ ለመስጠት ከመቼውም ጊዜ በላይ ንቁ ሆኖ እንዲጠብቅ መግለጫ አወጧል። ስለዚህ እነዚህ መግለጫዎች እና ሌሎችም ተደማሪ ነገሮችንም ስናይ ውስጥ ለውስጥ እየታዩ ያሉ ምልክቶች እንዳሉ ማየት ይቻላል። አሁንም የተሟላ ሰላም፣ የተሟላ መረጋጋት ይኖራል የሚል እምነት መያዝ ከባድ ነው የሚመስለው ከወራት በፊት በሰሜን ኢትዮጵያ በተካሄደው አውዳሚ ደምና ደም አፋሳሽ ጦርነት የፌዴራል መንግስት የወታደራዊ የበላይነትን በትግራይ ኃይሎች ላይ ማሳየቱን ካሳወቀ በኋላ ሰራዊቱ ወደ ትግራይ ክልል የሚያደርገውን ግስጋሴ እንዲገታ በማዘዝ ጦርነቱን በሰፊው ማቀዝቀዙ፣ በቅርቡም ለሰብአዊ ድጋፍ መጓጓዣ ሲባል ጦርነት እንዲቆም በማወጁ በሰሜን ኢትዮጵያ መንግስትን የሚዋጋው ሕወሓት አዎንታዊ ምላሽ መስጠቱም ለሰላማዊ የጦርነት ማቋጫ መንገዶች በሮች የከፈቱ መስሎም ነበረ። ይሁንና ይህም ሂደት በአንዳንዶች እምነት ተፈላጊውን ሰላም በተፈለገ ፍጥነት ያመጣ አይመስልም። እንደ ዶክተር ስሳይ መንግስቴ ማብራሪያ ግን ለሰላም አማራጩ አሁንም አልመሸም። ለጊዜው ጦርነቱን ያሸነፈ አካል ሊኖር ይችላል። በሁለቱም ወገን ግን ትልቅ ውድመት፣ ትልቅ ጥፋት እንደሚካሄድ መታወቅ መቻል አለበት እና ከጦርነት ይልቅ አሁንም የሰላም አማራጭ የተሻለ እንደሆነ የሰላሙን አማራጭ ግን በአግባቡ ለመጠቀም ያው የኃይል ዝግጅቱም የኃይል ሚዛንም የራሱ አስተዋጽኦ ስላለው ሁሉም በየራሱ ወገን ዝግጅት እያደረገ እንደሆነ ማየት ይቻላል። የመንግስት ኮሚኒኬሽን አገልግሎት ኃላፊ ሚኒስትር ዶክተር ለገሰ ቱሉ ባለፈው ቅዳሜ በሰጡት መግለጫ ህወሀት በሰሜን ኢትዮጵያ ዳግም ጦርነቱን ለመቀስቀስ እየሰራ ነው በሚል ከሰውት መንግስት ጥቃቱን ለመመከት አስፈላጊ ያሉት ዝግጅት ማድረጉን አመልክተው ነበረ። መንግስት ወደ ትግራይና ሌሎችም አካባቢዎች የሚደረገውን ሰብአዊ ድጋፎች እንዲቀላጠፉ ህወሀት ከያዛቸው አጎራባች ክልሎች እንዲወ ሳይወጣ ቢጠይቅም እስካሁንም አፋር ክልልን ጨምሮ የተለያዩ አካባቢዎችን ለቆ ሳይወጣ መንግስትን እርዳታ በማስተጓጎል ይከሳል በማለትም ወርፈውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በፊናው ትናንት ባወጣው መግለጫ በትግራይ ኃይሎች እና በኢትዮጵያ ፌዴራላዊ መንግስት መካከል ውጥረት እየጨመረ መምጣቱ እንዳሳሰበው በመግለጽ ለጋራ መግባባትና ሰላም ሁሉም እንዲተባበር ጥሪ አቅርበዋል። ለዶቼ ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።